ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋ ሰላም ጤና ይስጥልኝ ውድ የአገር ልጆች። ዞትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እናው ተጀምሯል። ባሳለፍነው ሳምንት ስለ አስትሮይዶች የሚያወሳ ዝግጅት ወደ እናንተ ማድረሳችን ይታወቃል። በጣም እየተጠና ነው ጸባያቸውን። አሁን ለምሳሌ አፖፊስ የሚባል አስትሮይድ አለ። በ2029 ግሪጎሪያን ካላንደር ማለት ነው፣ 2029 ላይ ወደ መሬት ይቀርባል። ወደ 32 ሺህ ምናምን ኪሎ ሜትር 31.6 ሺህ ኪሎ ሜትር አካባቢ ወደ መሬት ይቀርባል። ይወርዳል ሳይሆን ይቀርባል ነው። መውረድ አለመውረዱ ኖዋኔስ ፐርፌክት ማንም አያውቀውም። በዛሬው መሰናዷችን ደግሞ የሳተላይቶች አሰራር ላይ ትኩረቱን ያደረገ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ ውድ የአገር ልጆች ከምድር እስከ ህዋ መሰናዷችን ላይ ስለ ሳተላይቶች ምንነት በርከት ያሉ ዝግጅቶችን ማቅረባችን ይታወቃል። በዚህ ዝግጅት ላይ ሳተላይቶች እንዴት ባለ ሁኔታ ስራ ላይ እንደሚውሉ እንመለከታለን። የአሰራር ሂደቱን እንዲያስረዱን ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አቶ ውድ ወርቁ በሳተላይት ኦፕሬሽን ክፍል የኤሌክትሪካል ምህንድስናና የግራውንድ ኮንትሮል ሲስተም አስተባባሪ ቃለ መጠይቅ አድርገናል። በዚህም መሠረት ዝግጅታችንን ሳተላይቶች ምንን ታሳቢ አድርገው እንደሚሠሩና የሚገኙበትን ምህዋር በመግለጽ ይጀምሩልናል። ውድ ወርቆ ባላለው በስፔስ ሳይንስ እና ጆስፓሻል ኢንስቲትዩት በሳተላይት ኦፕሬሽን ክፍል ኤሌክትሪካል መሐንዲስ እና የሳተላይት ግራውንድ ኮንትሮል ሲስተም ኮኦርዲኔተር። ሳተላይት ሰው ሰራሽ የሆነ ማሽን ነው። እሱ ማሽን ምንድን ነው? ከመሬት ከፍ ባለ አልቲቲዩድ ላይ ሆኖ መረጃን መስጠት የሚያስችል አቅም ያለው ከጨረቃ ሞዴል ተደርጎ ለተለያዩ የምርምር ስራዎች መዋል የሚችል መረጃን መስጠት የሚችል መሳሪያ ነው። እነዚህ መሳሪያዎች የተለያየ ኦርቢት አላቸው። አንደኛው ጂኦ ሲባል ይሄ በተለይ ለኮሚኒኬሽን ሳተላይት ከመሬት ከፍ ብሎ እስከ 35 ሺህ ጫማ ማነው ኪሎ ሜትር ድረስ ያለ ሲሆን ሁለተኛው ደግሞ ለኦርቢት የሚባለው ጋር ያለው እስከ 500 እና ከዛ በላይ ኪሎ ሜትር ላይ ያለ ነው። እንዲሁም ደግሞ ሊዮ ምንል ሚዮ የምንላቸው በአብዛኛው የሚቀመጡበት ሳተላይቶች ናቸው። በሳተላይት ሞዴል የተደረገው ከጨረቃ ነው። ጨረቃ በመሬት ዙሪያ ትዞራለች። በእሱ ምሳሌ በማድረግ ነው። ሳተላይቶች ከእሷ በመነሳት የተለያየ መረጃ ማግኘት እንድንችል ተደርገው የተሰሩት ማለት ነው። ስለዚህ ለሳተላይቶች መሰራትና እዚህ ደረጃ ላይ ለመድረስ ያበቃው የብዙውን ጊዜ የተወሰደው የጨረቃን ምሳሌ በማድረግ እና ሞዴል በማድረግ የተወሰደ ማሽን ነው ማለት ነው። ሳተላይት ለውሳኔ ሰጭነትና ለፈጠራ ስራ የሚያገለግሉ መረጃዎችን በማቅረብ በበርካታ ዘርፎች ውስጥ ትልቅ ግባት ይሆናሉ። ሳተላይትን ዓለም አቀፋዊ ሽፋኑ፣ ተከታታይነት ያለው የመረጃ አሰባሰቡና ክስተቶችን የመመልከት ችሎታው በዋጋ ሊተመን የማይችል ያደርገዋል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በሳተላይት ኦፕሬሽን ክፍል መሪ ስራ አስፈጻሚና ተመራማሪ አቶ ተስፋዬ ፉፋ የሳተላይት መረጃ የሚባሉ ምን አይነት እንደሆኑና መረጃ እንዴት ባለ ሁኔታ ማግኘት እንደሚቻል ያስረዱናል። አያይዘውም መረጃ ለምን አገልግሎት እንደሚውል ያስረዱናል። እንደሚታወቀው ሳተላይትን ለብዙ ነገር እንጠቀምባቸዋለን። አንደኛውና ዋናው አላማው የሳተላይት መረጃ ከሳተላይት መቀበልና ለተለያየ አላማ መዋል ነው። እነዚህ ዳታዎች ደግሞ ወይ ደግሞ መረጃዎች በብዙ ይከፈላሉ እና የሳተላይት ወይ ደግሞ የምስል መረጃ የሚባል አለ። እሱም ደግሞ ከሳተላይት የሚመጣ ወይ ደግሞ ሳተላይቱ የተቀበለው መረጃ ስቶር የምናደርግበት በተለያየ መልክ ነው። ሃይፐር ስፔክትራል እና መልቲ ስፔክትራል የሚባለው የሳተላይት እንደሚታወቀው መሬት ላይ ያለው መሬት ላይ ያለው ነገር ነው የሚያነሳው። ሲያነሳ በተለያየ መልክ ነው። እሱም የሚያነሳው በኦፕቲካልና በተለያየ ራዳር የሚባሉ መረጃዎች አሉ። የኦፕቲካል ሲሆን ቃን ላይ ብቻ የፀሐይ ብርሃን ላይ ፎከስ አድርጎ የሚያነሳና ጨለማ ሲሆን በጨለማ አይሰራም። ይሄኛው ይሄኛው ዳታ የምናገኘው ማለት ነው። ሌላኛው ደግሞ ራዳር ዳታ ነው። ራዳር ዳታ የሚያነሱ ሳተላይቶች ጨለማም ቢሆን ደመናም ቢሆን በማንኛውም ሰዓት ዳታ ወይ ደግሞ መረጃ መቀበል እንችላለን ማለት ነው። እነዚህ የሳር ዳታ ይባላሉ። ወይ ደግሞ ብርሃን ከራሱ የሚለቅና መሬት ላይ ያለው በማንኛውም ታይም 24 ሰዓት ማንሳት የሚቻል ወይ ደግሞ መውሰድ የምንችለው ዳታ አይነት ነው። ስለዚህ የሳተላይት ዳታ እነዚህ የራዳር ዳታ የሚያነሱ ሳተላይቶች አሉ ማለት ነው። ሌሎች ደግሞ የዌዘር ዳታ አለ ወይዘር ዳታ አየር ትንቢያ የምንላቸው፣ ሌሎች ደግሞ ናቪጌሽናል የመገኛ ቦታ ዳታዎች አሉ። የኮሚኒኬሽን ዴታ አለ የተግባቦት መረጃ የምንላቸው። የምርምር ወይ ደግሞ የሳይንቲፊክ መረጃዎች አሉ። ለምሳሌ የአስትሮኖሚ ሳተላይቶች ወይ ደግሞ ሀቢል ስፔስ የሚባለው ቴሌስኮፕ እንደዚህ አይነት የሳይንቲፊክ እና ዲፕ ስፔስ ጥልቅ ላይ ያለው ያለው ዳታ ነው። ይሄም በሳተላይት ነው የምናገኘው ማለት ነው። የት የት ቦታ ላይ ነው ጥቅማቸው? የሳተላይት ዳታ የምናውላቸው የምንለው የመሬት ምልከታ ቦታ ሲሆን መሬት ምልከታ ላይ ለምሳሌ ደን፣ ደህንነት፣ የውሃ፣ የከተማ ልማት፣ የግብርና ለምሳሌ ስለ ጎርፍ የእሳት አደጋ ለነዚህ ለነዚህ ያገለግላሉ ማለት ነው። የአፕሊኬሽን ወይ ደግሞ የጠቀሜታው የምንጠቀምበት ቦታዎች እነዚህ ከሳተላይት የምናገኛቸው መረጃዎች ለዚህ ያገለግላሉ ማለት ነው። ሌላኛው ደግሞ ስለ አየር ትንቢያ ሊሆን ይችላል። የአካባቢውን ደህንነት የመሬት ላይ ያለው ወይ ደግሞ የመሬት ምልከታ ዳታ ከተቀበል ወይ ደግሞ መረጃ ከተቀበል ለጎርፍ አደጋ፣ ለእሳት አደጋ፣ ለግብርና ምርምር እና ለአካባቢ እና የከተማ ልማትን እነዚህን ለመቆጣጠር ወይ ደግሞ ለዚህ አካባቢ የሚውሉ ዳታዎች ናቸው ማለት ነው። የሳተላይት መረጃ ከሚሰጠው ዘርፈ ብዙ አገልግሎት አንጻር ሊሰጠው የሚገባው ትኩረት ከፍተኛ መሆኑን ማንም አይክድም። ሀገራችን ኢትዮጵያ ዘርፉን ለማሳደግ እየሰራች እንደሆነ በተለያየ መንገድ ሲገለጥ ተመልክተናል። ያነጋገርናቸው ባለሙያዎች የሳተላይት መረጃ መቀበያ ስንል ምን ማለታችን እንደሆነና ሀገራችን ኢትዮጵያ በዘርፉ ያላትን አቅም እንዲህ ያስረዱናል። ግራውንድ ስቴሽን ማለት መሬት ላይ ያለ መቆጣጠሪያ ወይም የመረጃ መቀበያ ቋት እንደማለት ነው። እኛ ፎከስ አድርገን የምንሰራው የመሬት መረጃ ወይም ሪሞት ሴንሲንግ ሳተላይት የሚባለው መሬት ላይ ያለ መረጃ የምንቀበልበት የሪሞት ሴንሲንግ ሳተላይት ነው። የመጀመሪያ ኢቲአርኤስኤስ ዋን የምትባለው ሳተላይት ማለት ነው። ለእሷ ግራውንድ ስቴሽን የተሰራላት አራት ነጥብ አምስት ሜትር የሚባል የግራውንድ ስቴሽን የተሰራላት የመጀመሪያ እንግዲህ የራሳችን የምንለው ማለት ነው። እሷ ለእስካሁን ድረስ ያገለገለችው የአራት ነጥብ የራሳችንን ሳተላይት መቆጣጠር፣ የሳተላይቱን ሁኔታ ማየት እና ሙሉ መረጃዋን እስከ ላይፍታይም ድረስ መቀበል ነው ግራውንድ ስቴሽን። እሱን ካልን እኛ ምን አለን የሚባለው ሶስት ግራውንድ ስቴሽኖች አሉ። አሁን መሬት ላይ ያሉን ማለት ነው። አንደኛው ቅድም እንዳልኩት አራት ነጥብ አምስት ሜትር ነው። ሁለተኛው ሰባት ነጥብ ሶስት ሜትር አንቴና አለን ሶስተኛው 12 ሜትር አንቴናለን እያደግን ከፍ ከፍ እያለን። ሙያውን የሚያውቅ ነው ባለሙያዎችን የሚያፈራን ሶስት ግራውንድ ስቴሽኖች አሉ ማለት ነው። እነሱ ግራውንድ ስቴሽኖች አንዱ ከአንዱ በምን ይለያል ካልን 45 ሜትሩ አንቴና የመጀመሪያው አንቴናችን ሁለት አይነት እንቅስቃሴ አለው አልታዝሙታል ይባላል። አንዱ ከሰሜን ወደ ደቡብ ኦር ከምስራቅ ወደ ምዕራብ የሚሽከረከር ሲሆን ሌላኛው ደግሞ 360 ዲግሪ ይዞራል። እሱ እንግሊዘኛው አልታዝሙታል ይባላል ማለት ነው። እሱ እንቅስቃሴ ብቻ ያለው ግራውንድ ስቴሽን ባለ አራት ነጥብ አምስት አንቴና አለን። እሱ አሁን መሬት ላይ ያለው ማለት ነው። እሱን ኦልሞስት ከተተከለ አምስት ስድስት አመት ሆነው። ከሱ ከፍ አድርገን ደግሞ ሰባት ነጥብ ሶስት ሜትር አንቴና ከሱ ዘመን ያለ ማለት ነው። በአይነቱ ለየት ያለ ሰባት ነጥብ ሶስት ሜትር አንቴና ሲባል ሰፊ አሁን ቤታችን ያለው አንቴና በጣም ትንንሾች ናቸው እሱ ግን ሰባት ነጥብ ሶስት ሜትር አንቴና ነው እሱኛው ሶስት አይነት እንቅስቃሴ አለው ከዛኛው ለየት የሚያደርገው አልታዝሙታል ና ቲልት የሚባል እንቅስቃሴ ተጨምሮበታል ማለት ነው ከሰሜን ወደ ደቡብ አንደኛው ይሆናል ከዛ ደግሞ 360 ዲግሪ ዞር እና በሶስተኛ እንቅስቃሴ አለው እሱ ፎከሱን ለማስተካከል የምንጠቀምበት እንቅስቃሴ ነው ማለት ነው። እንደሱ አይነት አለው። እሱን ካልን በኋላ ደግሞ አሁን በጣም ደግሞ ዘመን ያለ 12 ሜትር አንቴና ተቀለናል ማለት ነው። እሱ 12 ሜትር አንቴና ከዚህኛው ከሰባት ነጥብ ሶስቱ አንቴና በብዛት ለየት የሚያደርገው ነገር ብዙ ሳተላይቶቹን መቀበል እንችላለን። እንዲሁም ጥሩ ሪዞሉሽን ያለው ሳተላይትን ድረስ መቀበል የሚያስችል አቅም ያለው 12 ሜትር አንቴና ያለው እሱ በና ሰባት ነጥብ ሶስቱ ሰልፍ ቴስት የሚባል ነገር አላቸው በየሆነ ሰዓቱ ራሳቸውን ቴስት ማድረግ ይችላሉ። አንዴ ሳይት አርገ ነው ከሄድን ራሱን ያሉትን ኢኮፕመንቶች ስንገባ ቴስት ተደርጎ እናገኘዋለን። ችግር አለው ችግር የለውም የሚለውን ነገር በጣም የዘመነ ይሄ ስቴት ኦፍ ዘ አርት የሚባልለት ግራውንድ ስቴሽን አለን ማለት ነው። እሱ ግራውንድ ስቴሽን እንዳልኩሽ እኛ ሴት አድርገ ነው ከሄድን ሁሉም ነገር መስራት አለመስራቱን የግድ ፊዚካሊ ሰው መቀመጥ አይጠበቅበትም። ራሱን ቴስት አርኩ ይጠብቀናል። ከዛ ያሉትን ችግሮች ካለበት ችግር ኖርማል ከሆነም ወደ ስራ መግባት የሚያስችል አቅም ያለው ግራውንድ ስቴሽን ነው ማለት ነው። እሱ ግራውንድ ስቴሽን ከመጀመሪያው በምን ይለያል ሲባል፣ ቀድም ኦልሞስት የመጀመሪያው ማኑዋል በየው። አሁን በጣም አውቶሜቴድ የሆነ እንደውም አስራ ሁለት ሜትሩ የትኛውን ቦታ ሆነሽ መቆጣጠር የሚያስችል አቅም ያለው ግራውንድ ስቴሽን ነው። አሁን በጋራ ከቻይናዎች ጋር ነው የሚሰራው። እሱንም እዛ አውቶሜትድ የሆነ እዛውን መቆጣጠር ይችላሉ። እኛም እዚህ ሆነ መቆጣጠር ማስቻል የሚችል አቅም ያለው ግራውንድ ስቴሽን አለን ማለት ነው። ሰባት ነጥብ ሶስት የሚባለው ግራውንድ ስቴሽን የብዛ መረጃ መቀበያ ጣቢያ ነው የሚባለው እሱ እሱም በተለያየ መልክ የምንጠቀምበት ግራውንድ ስቴሽን አሰሰርቪስ አሰሰርቪስ ማለት ሌላ ሀገር ላውንች ያደረገው ወይ ደሞ ያመጠቀው ሳተላይት የኛ መረጃ መቀበያ ጣቢያ ወይ ደግሞ የብዛ መቀበያ ጣቢያ ላይ ይከራያሉ፣ ከኛ ማለት ነው። ግራውንድ ስቴሽኑን። ግራውንድ ስቴሽን አሰ ሰርቪስ በራሱ ብዙ ሳተላይቶች እዛ ላይ ኮንፊገር አድርገን ከብዙ ሳተላይቶች መረጃ መቀበል እንችላለን። መጀመሪያ ይሄ ግራውንድ ስቴሽን ሲገነባ ወደ አምስት ሳተላይቶች እዛ ላይ መረጃ መቀበል ችለናል። ብዙ አይነት ሳተላይቶች አሉ። ቅድም እንዳነሳሁት የራዳር ሳተላይት እና የኦፕቲካል ሳተላይቶች ኮንፊገር አድርገን መረጃ መቀበል ችለናል። ሁለት ሺ አስራ ስድስት አካባቢ ደግሞ የግራውንድ ስቴሽን አሰ ሰርቪስ ላውንች አድርገን ጀምረናል እዛ ላይ ማለት ነው። ይሄ ሰቨን ፖይንት ስሪ ግራውንድ ስቴሽን ላይ ማለት ነው። ወደ አስርና ከዛ በላይ የሆኑ ሳተላይቶች እዛ ላይ ኮንፊገር አድርገን ግራውንድ ስቴሽን ሰርቪስ ወይ ደግሞ ለእኛ መረጃ በዛ በኢትዮጵያና ይሄ ሳተላይት ይሄ ግራውንድ ስቴሽን የሚያካልለው ኤሪያ ላይ ሳተላይቷ ስታልፍ መረጃ ይቀበልና ለተከራዩ ሰዎች መረጃውን ይሰጣል ማለት ነው። ይሄ ለኢትዮጵያ ትልቅ አቅም ነው። ለእኛ ጥቅም አቅም ነው። እንደ መስሪያ ቤትም እንደ ሀገርም ትልቅ አቅም እያገኘንበት ና ቀጣዩ ደግሞ ሌሎች ግራውንድ ስቴሽኖች የምንገነባበት ግራውንድ ስቴሽን አሳ ሰርቪስ ወይ ደግሞ ገቢ ማስገኛ ግራውንድ ስቴሽን የመገንባት አቅምም እየተካሄደ ይገኛል ማለት ነው። ግራውንድ ስቴሽን ምን ምን አለው ካልን ትራንስፖንደር አለ። አሁን ግራውንድ ስቴሽን ጠቀሜታዎቹ መላክና መቀበል ነው። የመጀመሪያው እንልካለን። ለምሳሌ የዚህ ሬዲዮ ሲተላለፍ የመጀመሪያው ብሮድካስት ይደረጋል፣ ከዛ ወደ መሬት ይመጣል፣ ማህበረሰቡ ያዳምጠዋል። ልክ እንደሱ ሁሉ ኛም መረጃ ይላካል። ከዛ የምንፈልገውን አካባቢ ና የምንፈልገውን ራ ኦርባናይዜሽን የሚባለው ቦታ አሁን ወይም አዲስ አበባ ወይም ሌላ ከተማ ሊሆን ይችላል። እሱን መረጃ ቢፈለግ እዚህ ቦታ ያለውን እንትን ለማንሳት ያስፈልጋል ቢባል መረጃ ኮኦርዲኔት ተደርጎ እዚህ እዚህ ቦታ ላይ መረጃ መውሰድ እንፈልጋለን ተብሎ ለሳተላይቱ ላክለተመ ሳተላይቱ እዛ አካባቢ ሲደርስ ምን ያደርጋል? መረጃውን ይወስድና ለእኛ ግራውንድ ስቴሽን ያን መረጃ ይወስዳል ማለት ነው። ስለዚህ ከዛሬ ዓመት በፊት ወይም ከዛሬ አስር አመት በፊት ተሰርቶ የነበረ ቤት ያልተሰራ ቤት አሁን የተገነባ ያልተገነባ የሚሉትን መለየት የሚያስችል አቅም አለው ማለት ነው። እሱን መረጃ ተቀብለን ለኡርባናይዜሽን እንሰጣለን ወይም ለከተማ አስተዳደሮች ሊሆን ይችላል፣ ለምናምን ጽህፈት ቤት ሊሆን ይችላል። እሱ ይሰጣል ማለት ነው። ከሪሰርቹ በዘለለ ማለት ነው። አሁን ለፋርሚንግ ለግብርና ምርምር ለወይዘር ለትንበያ የምንጠቀምባቸውን መረጃዎች በሙሉ በእነዚህ ስማርት በሆኑ ግራውንድ ስቴሽን ምን ስናደርግ መረጃን መጀመሪያ ስንልክ እዚህ ቦታ እንፈልጋለን ከዛ መልሰ የምናደርገው የላክነው መረጃ እንቀበለዋለን። የጠየቅነውን መረጃ ማለት ነው። ኢትዮጵያ እንደ ሀገር የመጀመሪያ የሆነውን ሳተላይት አምጥቃ መረጃዎችን ስትቀበል እንደነበር ይታወቃል። በዚህ ሂደት ውስጥ የተገኘውን ተሞክሮ ባለሙያዎች እንዲህ ይገልጹታል። ቴክኖሎጂው ምንድን ነው የሚለውን ማወቅ እንደ ሀገር አሁን ወይም እንደ ማህበረሰብ ሳተላይት እና ግራውንድ ስቴሽን ምን እንደሆነ የሚለውን ቴክኖሎጂ ማህበረሰቡ ውስጥ ገብቷል ብዬ አስባለሁ። ሁላችንም አሁን ለሱ ቅርብ ነን ማለት ነው። አንደኛው ነገር ሁሉም ያውቃል። ከዛ ደግሞ ስንድ ምን በዚህ ቴክኖሎጂ የበለጸገ የሰው ኃይል ማፍራት ተችሏል ማለት ነው። የራሳችንን ሳተላይት መቆጣጠር፣ የሌሎችንም ሳተላይቶች መቆጣጠር፣ ግራውንድ ስቴሽኑንም መቆጣጠር እና መጠገን የሚያስችል አቅም ተፈጥሯል ማለት ነው። ሶስተኛው ነገር የራሳችን የምንለው መረጃ መቀበል ችለናል ማለት ነው። ወይም መረጃ የሚባለውን ከሳተላይት የሚባለውን መረጃ ለእኛም ይሁን ለሌላው አካል መስጠት የሚያስችል ወይም ለሌላ ድርጅት መስጠት የሚያስችል አቅም መገንባት ተችሏል፣ ተሰጥቷልም፣ እየተሰራበት ነው ማለት ነው። አራተኛው ነገር ገቢ ማመንጨት ችለናል ማለት ነው። ገቢ ማመንጨት እሱ ምንድን ነው ካልን፣ የመጀመሪያው ነገር ቅድም እንዳለው ግራውንድ ስቴሽኑን ማከራየት፣ መቆጣጠሪያ ጣቢያውን ለሌሎቹ አካል ከኢትዮጵያ ውጭ ለሆኑ አካላት ወይም በኢትዮጵያ አካባቢ ለሚያልፍ ሳተላይት ግራውንድ ስቴሽኑን ማከራየት የሚያስችል አቅም እና ገቢ ማመንጨት የሚያስችል አቅም መፍጠር ተችሏል ማለት ነው። ኢትዮጵያ የመጀመሪያው ነገር በእነዚህ ነገሮች ተጠቅማለች። አሁን በስፔስ ቴክኖሎጂ አሁን ያለንበት ስታተስ ወይ ደግሞ ሁኔታ በጣም ጥሩ እና ሌሎቹን የሌሎች መስሪያ ቤቶች በጋራ ለመስራትና ለሚመጣ ትውልድ ግንዛቤ ለማስጨበጥ ወይ ደግሞ ተነሳሽነት እንዲኖራቸው ለማድረግ ስፔስ ሳይንስ ኤንድ ጂኦ ስፔሻል ኢንስቲቱት ለወደፊት አድቫንስድ የሆኑ አዳዲስ ቴክኖሎጂዎቹን ዲቨሎፕ ለማድረግ ወይ ደግሞ ለማሳደግ ለወደፊት ጥሩ ፕሮግሬስ ላይ ወይ ደግሞ ጥሩ ስቴጅ ላይ ነው የሚገኘውና አሁን ለወደፊት ከአንድ ዓመት በኋላ የተሻለ ሳተላይት ኢንትረስቱ በተሻለ ሪዞሉሽን ላውንች ለማድረግ ለነክስት ይር ይቄድ ይዟል። አሁን እሱም ደግሞ ጥሩ ኦፖርቹኒቲዎችን ይዞ እንደሚመጣ ተስፋ እናደርጋለን። ስለዚህ ቴክኖሎጂ በየጊዜ አብዴት እያደረግን እንሄዳለን ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ ምራ ግብር እንጠብቃችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስበ ያይሉ ነኝ ከሌሎች ኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ